ወደ መጽሔት ክፍለ ጊዜ ዘገባ ስንሻገር ኢትዮጵያ በማጭበርበርና በሙስና ተውጧል የሚባለውን የጉዲፈቻ አሰራር ለማጽዳት በሚል በከፈተችው ዘመቻ ከባህር ተሻጋሪው ጉዲፈቻ ዘጠና ከመቶ የሚሆነውን ለመቁረጥ መወሰኗ ተዘግቧል። እርምጃው ወላጆቻቸውን ያጡ ሕፃናት በውጪ አሳዳጊ ቤተሰብ የማግኘታቸውን እንደ መጨረሻ አማራጭ የሚታይ ምርጫ ይጎዳዋል ሲሉ የጉዲፈቻ ድርጅቶች እና የሕፃናት ደህንነት ተሟጋቾች እንደሚሰጉ አዲስ አበባ የሚገኘው ዘጋቢያችን ፔተር ሃይንላይን ዘግቧል። ሰለሞን አባተ ዝርዝሩን ይዞ ቀርቧል። ከፊታችን መጋቢት አንድ ቀን ጀምሮ በቀን የሚያስተናግደው አምስት የባህር ዘለል ጉዲፈቻ ማመልከቻዎችን ብቻ እንደሚሆን የኢትዮጵያ የሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር አስታውቋል። እስካሁን መስሪያ ቤቱ የሚያስተናግደው በቀን 50 የሚደርሱ የጉዲፈቻ ማመልከቻዎችን መሆኑንና ከነዚህ ውስጥ ከግማሽ በላይ የሚሆኑት ህጻናት የሚወሰዱት በአሜሪካውያን ቤተሰቦች መሆኑ ታውቋል። በቀን የሚስተናገዱት ማመልከቻዎች ቁጥር ወደ አምስት መውረዱ ህጻናቱ በእርግጥ ወላጆቻቸውን ያጡ ለመሆናቸው ጥልቅ ፍተሻ ለማድረግ በቂ ጊዜ እንደሚሰጥ የሚኒስቴር መስሪያ ቤቱ ያወጣው ትዕዛዝ ይጠቁማል። የሚኒስቴሩ ቃል አቀባይ አብይ ኤፍሬም እንደሚሉት መስሪያ ቤታቸው እርምጃውን እንዲወ ያስገደደው እጅግ የተስፋፋ ያሉትን ማጭበርበር የሚጠቁሙ ሪፖርቶች በየጊዜው መድረሳቸው ነው። እስካሁን አንዳንድ ህገወጥ አድራጎቶችን አይተናል። በእድሉ ያላግባብ መጠቀም አለ። ስለዚህ መመሪያዎቹ ጥንቃቄ ለማድረግ መንገድ ያመቻቻሉ። በጉዳዩ ላይ የተካሄዱ ምርመራዎች አንዳንድ ጨዋነት የጎደላቸው የጉዲፈቻ አስፈጻሚዎች ወላጆች በተጭበረበረ መንገድ ልጆቻቸውን እንዲሰጡ ካደረጉ በኋላ ከባህር ዘለል ጉዲፈቻ ከሚገኘው እጅግ የተትረፈረፈ ነዋይ በርከት ያለውን እንደሚወስዱ የሚያሳዩ ማስረጃዎች መያዛቸውንም ዘገባው ይጠቁማል። አንድ አሜሪካዊ ቤተሰብ አንድ ኢትዮጵያዊ ሕፃን ወስዶ ለማሳደግ ከ20 ሺህ ዶላር በላይ እንደሚከፍል ይታወቃል። ባለፈው የአውሮፓውያን ዓመት ብቻ ከ2500 በላይ ኢትዮጵያውያን ሕፃናት ወደ ዩናይትድ ስቴትስ በጉዲፈቻ መግባታቸውን የውጭ ጉዳይ መስሪያ ቤቱ ሰነዶች ያሳያሉ። ይህ ቁጥር በቅርብ ካለፉ ዓመታት ጋር ሲነጻጸር ከ10 እጅ በላይ የተመነደገ ሲሆን፣ ይህም ኢትዮጵያን ሕፃናትን ለማሳደግ የሚጓዙ አሜሪካውያን በዓለም ሁለተኛ መድረሻ ያደርጋታል። አንደኛዋ ቻይና ነች የሕፃናት ደህንነት ተሟጋች ባለሙያዎች ተበላሽቷል የሚባለውን አሰራር የማጽዳቱን ሐሳብ በጥቅሉ ይደግፉታል አንድ እርምጃውን አስገራሚ ያሉ የጉዲፈቻ ድርጅት ወኪል ስማቸው እንዳይጠራ ጠይቀው በሰጡት አስተያየት ግን በቀል ነው ይሉታል በቀሉ ምንድን ነው? ይህንን የጉዲፈቻ ጉዳይ መንግሥት የያዘው በግድ የለሽነት ወይም በንዝህላልነት ነው የሚል ትችት በቅርቡ በመሰማቱ ያ ያበሳጨው መንግሥት የወሰደው እርምጃ ነው ባይናቸው። ናቸው ቅነሳው ወደ ዩናይትድ ስቴትስ የሚወሰዱትን ሕፃናት ቁጥር ካለፈው ዓመት 2500 በዚህ ዓመት ወደ አምስት መቶ ሊያወርደው እንደሚችል የአዲስ አበባው የአሜሪካ ኤምባሲ ኮንሱለር ክፍል ኃላፊ አቢጌል ራፕ አመልክተዋል። አሁን ትልቁ ችግር ይላሉ ሚስ ራፕ ጉዳያቸው የተጀመረና በእንጥልጥል ያለ አንድ ሺህ የሚሆኑ ሕፃናትና ጠያቂ አሳዳጊዎቻቸው ጉዳይ ነው። እንዲታይላቸው ከአንድ ዓመት በላይ መጠበቅ ሊገደዱ ነው ማለት ነው። በአሰራሩ ውስጥ ያሉ ለብልሽት የተጋለጡ ሁኔታዎችን በተመለከተ የመንግስትን ስጋት እንጋራለን። እንዲያም ሆኖ ግን ጉዳያቸው እንዲፈጸምላቸው ለተራዘመ ጊዜ መጠበቅ ያለባቸው ሕፃናት ሁኔታም ያሳስበናል። ይህ ማለት እኮ ሕፃናቱ በማሳደጊያ ወይም በመሸጋገሪያ ድርጅቶች ውስጥ ተጨማሪ ጊዜ ሊቆዩ ነው ማለት ነው። የጉዲፈቻ አስፈጻሚ ድርጅቶች አዲሱን መመሪያ እንደ መነሻ ሊወስዱት እንደሚገባ፣ ይህ ደግሞ ወላጆቻቸውን ያጡ ሕፃናት በሚገኙባቸው ድርጅቶች ውስጥ የገቡ ሕፃናት እንዴት ወደዚያ ሊመጡ እንደቻሉ ማወቅን እንደሚጨምር የኮንሱላር ክፍሉ ኃላፊ አቢጌል ራፕ አሳስበዋል። የሕፃናት ንግድ ተብሎ በውጭ በተሰየመ ሥራ ላይ ተሰማርተዋል የተባሉትን ለማጽዳት በሚወስደው እርምጃ መንግሥት አርባ አምስት የሚሆኑ ማሳደጊያዎችን እንደሚዘጋ ባለሥልጣናቱ የጠቆሙ መሆኑን ራፕ ገልጸዋል። በስርዓቱ ውስጥ ያሉ የተበላሹ አሰራሮችን ነቅሎ ለመጣልና አምስት ሚሊየን የሚሆኑት ወላጆቻቸውን ማጣታቸው በትክክል ለሚታወቅ ኢትዮጵያውያን ሀገር በቀል መፍትሄ ለመሻት አዲሱ መመሪያ ጠቃሚ እርምጃ ነው ብለውታል። አዲስ አበባ የሚገኘው የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ ኃላፊ ቴድ ቻይባን ኒ ማንኛውም ህፃን ከቤተሰቡ ጋር ከማቀላቀል አንስቶ ባህር ዘለል ጉዲፈቻ ማግኘት እስኪችል ያሉ አማራጮች ሁሉ ያካተቱ ስፋት ያላቸው መፍትሄዎች ግምት ውስጥ ይገቡለት ዘንድ የተገባ ጉዳይ ነው። ከዚህ አኳያ በሚኒስቴር መስሪያ ቤቱ እየተከናወነ ያለው ተግባር ሊጠናከርና ሊደገፍ የሚገባው ነው። የኢትዮጵያ መንግስት በዚያ ከሚንቀሳቀሱት ሀያ ሁለት የዩናይትድ ስቴትስ የጉዲፈቻ አስፈጻሚ ድርጅቶች የአንዱን ፍቃድ ባለፈው ወር ነጥቋል። ዋና መስሪያ ቤቱ ሚኒሶታ የሚገኘውን ቤተር ፊውቸር አዶፕሽን ሰርቪስስ የተባለውን ድርጅት ፍቃድ ለመነጠቅ ያበቃው ወላጆቻቸው በሕይወት ያሉ ሕፃናትን ወላጆቻቸውን ያጡ አስመስሎ ሰነዶችን ማቅረቡ መሆኑ ተነግሯል። ይሁን እንጂ ድርጅቱ ክሱን አይቀበልም። ፍቃዱ መሰረዙንም አግባብ አይደለም ብሎ እየተሟገጠ ነው። የዚህ ዘገባ አጠናቃሪ ፒተር ሃይንላይን ከትናንት በስቲያ አርብ፣ ሚኒሶታ ወደሚገኘው የድርጅቱ የአሜሪካ ቢሮ ደውሎ ነበር መልስ እንዳላገኘ ጽፏል። ጥረታችን ይቀጥላል። ለማንኛውም ከቤተርፊውቸር ጋር ውል የገቡ ወይም ጉዳይ የጀመሩ ቤተሰቦች የሕግ ባለሙያዎችን እንዲያማክሩ የአሜሪካ የውጭ ጉዳይ መሥሪያ ቤት በዌብሳይቱ ላይ አሳስቧል።